የመናኝ ጉዞ ምዕራፍ ሰባት ከአፍ ክርስቲያን ጋር መገናኘቱ ታማኝና ክርስቲያን የአፍ ክርስቲያን ማን መሆኑን ሲረዱ። ከዚህም በኋላ ሁለቱ ሲጓዙ፣ በህልሜ እንዳየሁት ታማኝ ወደ ጎን ተመልክቶ አንድ የአፍ ክርስቲያን የሚባል ሰው አየ። ይህ የአፍ ክርስቲያን የተባለው ረጅም ሰው ነበረና ጠጋ ብለው ከሚያዩት ይልቅ ርቀው ሲመለከቱት መልከ መልካም መስሎ ይታይ ነበር። መንገዱ ለሁላቸውም ይበቃ ስለ ነበር አንድ ላይ ለመሄድ ቻሉ። ታማኝም ይህን ሰው እንዲህ ብሎ ያነጋግረው ጀመር። ታማኝ፣ ወዳጄ ሆይ ወዴት አንተም የምትሄደው ወደ ሰማያዊ ሀገር ነው? ያፍ ክርስቲያን አሁን የሚሄደው ወደዚያው ነው። ታማኝ እኛም የምንጓዘው ወደዚያው ስለሆነ በጣም ደስ ይለናል። በመንገዳችንም መልካም ጓደኞች እንድንሆን ተስፋ አለኝ። ያፍ ክርስቲያን እኔም አብሬያችሁ ብሄድ በጣም ደስ ይለኛል። ታማኝ እንዲህማ ከሆነ በል ፍሬ ያለውን ጫዋታ እንጫወት፣ አብረን እንጓዝ። ያፍ ክርስቲያን ፍሬ ያለውን ነገር መወያየት በእናንተም ሆነ በማንም እንደ አንድ የተወደደ ነገር ነው። እንደ እናንተ ካሉ መልካም ነገርን ለመጫወት ከሚወዱ ሰዎች ጋር በመገናኘቴ እኔ በጣም ደስ ይለኛል ስለምን እኔ መንገድ በሚሄድ ጊዜ ጊዜያቸውን ዋጋ ባለው ነገር ማሳለፍ የሚወዱ ሰዎች ያጋጠመኝ በጣም ጥቂት ጥቂቶች ናቸው። ከዚህ የተነሳ ሀዘን ደርሶብኛል። ታማኝ ይህ በእውነት በጣም የሚያሳዝን ነገር ነው። በዚህ ምድር በሰው አንደበት የእግዚአብሔርን ነገር ከመናገር የሚበልጥ ሌላ ምን ተግባር ሊኖር ይችላል? የአፍ ክርስቲያን በሚያስረዳ ቃል ስለምትናገር በጣም ወደዱ። ያለ እውነት ነው። ስለ እግዚአብሔር ነገር ከመጫወት የበለጠ ደስ የሚያሰኝና ዋጋ የሚሰጥ ተግባር ምን ይሆን? ሰው ግሩም የሆኑትን ነገሮች ቢያስደስትባቸው ቢደሰትባቸው ከዚህ የሚጣፍጥ ነገር ሊኖር የሚችል አይመስለኝም። እንዲያውም ማንም ቢሆን ሰው ስለ ነገሮች ታሪክና ምስጥራት መጫወት ደስ ብለው፣ እንደዚሁም ስለ ተአምራትና ድንቅ ነገሮች ትንቢቶች መነጋገር ቢያምረው፣ ስለ እነዚህ በመጽሐፍ ቅዱስ ውስጥ በሚያስደስት አኳን እንደተጻፉ በሌላ ቦታ ሊያገኛቸው የሚችል አይመስለኝም። ታማኝ ይህ እውነት ነው። ቢሆንም ጨዋታችን ዋጋ ያለው እንደሆን ዋነኛ ምኞታችን መሆን ይገባዋል። ያፍ ክርስቲያን እኔም ያሉት ትህንኑ ነው። እንደዚህም ስላሉ ነገሮች መጫወት ጥቅም አለበት ማለቴ አንድ ሰው የዓለማዊን ከንቱነት እንዲሁም የሰማያዊ ነገር ጠቃሚነት ከዚው ቃል ልማረው ስለሚችል ነው። ከዚህ ሌላ ግን በተለይ በዚህ ጨዋታ ሰው ሁለተኛ መወለድ እንደሚገባው እንዲሁም በዓለም ውስጥ ሊያደርጋቸው የሚችል መልካም ተግባሮች ሁሉ ለደህንነት አለመብቃት በክርስቶስም የሚገኘው ጽድቅ አስፈላጊ መሆኑን እንደው የመሳሰሉ ነገሮችን ለመማር ይችላል። እንዲሁም የንሳ መግባት፣ የማመን፣ የጸሎት፣ የስቃይ እነዚህን የመሳሰሉ እውነተኛ ትርጉሞች ከዚሁ ነው ጠቃሚ ከሆነው ጨዋታ ይገኛሉ። መጽናናትን የሚፈልግም ወንጌልን በማንበብ በውስጣቸው የተጻፉትን ተስፋዎችና መጽናኛዎች ሊጠቀምባቸው ይችላል። በመጨረሻም እንዲህ በማድረግ ማናቸውም ሰዋሰተኛ ንግግር ለማሸንፍ እውነትም ለማረጋገጥ፣ እንደውም እውነትን ለማያውቅ የእውነትን ትምህርት ለመስጠት ችሎታ ያገኛል ማለት ነው። ታማኝ ይህ ሁሉ እውነት ነው። እኔም ይህንን ነው ካንተ በመስማቴ በጣም ደስ ይለኛል። የአፍ ክርስቲያን እርግጥ ነው። ስለዚህ ነገር የሚናገሩ ጥቂቶች ስለሆኑ የዘላለምን ሕይወት እንዲያገኙ እምነትና በውስጣቸው ደህንነታቸው የሚያከናውነው ጸጋ አስፈላጊያቸው መሆኑን የሚያውቁ ብዙዎች የሉም። ይህንንም ባለማስተዋላቸው የሩት ህግ በመጠበቅ ብቻ እግዚአብሔርን መንግስት ለመውረስ ይጠራሉ። እንዲህም በማድረግ ወደ መንግስተ ሰማያት መግባት እንደማይቻል የተረጋገጠ ነገር ነው። ታማኝ ብትፈቅድልኝ፣ ልናገር። ይህን የመሰለ ሰማያዊ እውቀት እንደ እግዚአብሔር ስጦታ ካልሆነ በስተቀር ምንም ሰው በገዛ ልፋቱ ወይም በመነጋገር ብቻ ሊደርስበት አይችልም። የአፍ ክርስቲያን ይህን ሁሉ ደህና አድርጌ ያውቃለሁ። ማንም ሰው ቢሆን ከሰማይ ካልተሰጠው በስተቀር ምንም ነገር ለማግኘት አይችልም። ያለን ሁሉ የእግዚአብሔር ጸጋ ነው እንጂ በመልካም ስራችን ያገኘ ነው አይደለም። ለዚህም ማስረጃ መቶ ጥቅሶች ከመጽሐፍ ቅዱስ ለመስጠት እችላለሁ። ታማኝ መልካም ነው። ቀጥለን ስለምንም ብንጫወት መልካም ይመስልሃል ብሎ የአፍ ክርስቲያንን ጠየቀው። የአፍ ክርስቲያን፣ አንተ የፈቀደውን ልንወስድ እንችላለን። ጭውታችን ጠቃሚና ዋጋ የሚሰጥ ይሁን እንጂ ስለ ሰማያዊ ነገር ቢሆን ወይም ስለ ምድራዊ፣ ስለ ኦሪት ወይም ስለ ወንጌል፣ እንዲሁም ስለ መንፈሳዊ ነገር ወይም ስለ ዓለማዊ፣ በውጭ አገር ሆነ ወይም በአገራችን ውስጥ ስለሚደረጉ ነገሮች፣ ስላለፈው ወይም ስለ መጪው፣ ጥልቅ ስለሆኑ ነገሮች ሆነ ወይም ዘወትር ስለሚሆኑ ነገሮች ለመነጋገር ዝግጁ ነኝ። ንግግራቸውንም ከጨረሱ በኋላ በአፍ ክርስቲያን ንግግር ታማኝ በጣም ስለተደነቀ ሁለቱ በሚነጋገሩበት ጊዜ ብቻውን ይሄድ ወደ ነበረው ወደ ክርስቲያን ቀርቦ በቀስታ ድምፅ እንዲህ አለው፣ በጣም ጎበዝ ጓደኛ ያገኘን ይመስለኛል። በእውነት ይህ ሰው ብርቱና እውነተኛ መናኝ ነው። ክርስቲያንም ነገሩን ካዳመጠ በኋላ ፊቱን በትህትና ፈገግ አደረገ። እንዲህም ብሎ ታማኝን ተናገረው፣ ይህ እንዲህ አድርጎ ልብህን የወሰደው ሰው በንግግሩ ብቻ የማያውቁትን ሀያ የሚያሉ ሰዎች እንኳን ሊያታልል ይችላል። ታማኝ ከዚህ ቀደም ታውቀዋለህ? ክርስቲያን አሁን በጣም ደና አድርጌ አውቀዋለሁ። እንደውም እሱ ራሱን ከሚያውቀው አብልጬ አውቀዋለሁ። ታማኝ ካወቀውስ ማን እንደሆነ ንገረኝ። ክርስቲያን የአፍ ክርስቲያን ይባላል። የምኖረው ከእኛ ከተማ ውስጥ ነው። የከተማችን ሰው ሁሉ ደና አድርጎ ሲያውቀው ለአንተ እንግዳ በመሆኑ ይገርመኛል። ምናልባት ከከተማችን ሰፊ ስለሆነች ስለ እርሱ መስማት አልቻለ ይሆናል። ታማኝ የማን ልጅ ነው? ከከተማችን ውስጥ በየትኛው በኩል ይኖራል? ክርስቲያን አባቱ መልካም ተናጋሪ ይባላል። የሚኖረውም የመለፍለፍ መንገድ በሚባል ቦታ ነው። ጓደኞቹና የሚያውቁት ሁሉ በመለፍለፍ መንገድ የሚኖር የአፍ ክርስቲያን ብለው ይጠሩታል። ምንም እንኳ መልካም አንደበት ቢኖረው ረብ የለው። ታማኝ እሱ ግን ደህና ሰው ይመስላል። ክርስቲያን አሁን ለእንግዳ ሰው ደህና ይመስላል፣ የቤቱን ውስጥ ላወቀ ግን በጣም መጥፎ ሰው ነው። አንተው ጥሩ ሰው ይመስላል በማለት ሠዓሊ የሆነ ሰው የሚሰራውን ስዕል ታወሰኝ። ከሩቅ ስናየው መልካም ይመስላል፣ ጠጋ ብለን ስንመለከተው ግን ያስከፋል። ክርስቲያንም ይህን ከተናገረ በኋላ ሳቀ። ታማኝ መሳቅህ እንደምትቀልድብኝ ነው ይመስለኛል። ክርስቲያን እኔ በእውነት አልቀልድም። ምንም እንኳ ፊቴ ፈገግ ብል እንደምን አድርጌ በውሸት ሰውን አማለሁ? ይልቁንስ ስለዚህ ሰው ብዙውን ለማወቅ ብትፈልግ ስነግሪ አድምጥ። ይህ ሰው ጓደኛነቱ ከማንም ጋር ነው። ስለ ማንኛውም ነገር ቢሆን ለመጫወት ፈቃደኛ ነው። አሁን ካንተ ጋር ስለ መልካም ነገር እንደተጫወተ ተጫወተ፣ በመሸታ ቤት ደግሞ እንዲሁ ከሌሎች ጓደኞቹ ጋር ይጫወታል። በመጠጥም ከጠጣ መጠጥም ከጠጣ በኋላ ብዙ የማይገቡ ነገሮች ይቀባጥራል። በቤቱ ወይም በንግግሩ እግዚአብሔርን መፍራት በልቡ የለበትም፣ ያለ ሁሉ በምላሱ ነው። ሃይማኖቱም በዚያው በአንደበቱ መለፍለፍ ነው። ታማኝ እንዲህ ነው። እንግዲያስ በዚህ ሰውዬ እጅግ ተታልያለሁ። ክርስቲያን በእርግጥ ተታለሃል። የምሉትን አያደርጉትም። የእግዚአብሔር መንግሥት ግን በነገር አይደለም በኃይል እንጂ የምለውን ቃል አስታውስ። ማቴዎስ 23 3 እንደኛ ቆሮንቶስ አራት 20 ይህ ሰው ስለ ጸሎት ስለ ነሳ ስለ እምነት ስለ ሁለተኛ መወለድ ይናገራል። ነገር ግን የሚያውቀው መናገር ብቻ ነው። እኔ ወደ ቤቱ እጄ ነበር። በቤቱም በውጭም ደህና አድርጌ ተመልክቸዋለሁ። ስለዚህ ስለ እርሱ የሚናገረው እውነቱ እንደሆነ አውቃለሁ። በቤቱ የእግዚአብሔር ፍርሃት ምንም የለም፣ ጸሎትም የለም፣ የእንስሳ መግባትም ምልክት በጭራሽ የለም። እንደውም ከእርሱ ይበልጥ እንስሶች እግዚአብሔርን ያገለግላሉ። በሚያውቁት ሁሉ ዘንድ የአምልኮት ነውር፣ ስድብ፣ ፍርሃት እርሱ ነው። በእርሱ ምክንያት በምኖርበት ከተማ ዙሪያ ሁሉ ስለ አምልኮት መልካም የሚናገር የለም። ሮሜ ሁለት ሀያ ሶስት ሀያ አራት የሚያውቁት ሰዎች ሁሉ በሜዳ ጻድቅ፣ በቤቱ ዲያብሎስ ይሉታል። እንዲሆች የሆኑት ቤተሰቦቹ እንዲህም እንደሆነ ያውቁታል። ተሳዳቢ፣ ቁጡና አእምሮ የሌለው ሰው በመሆኑ ቤተሰቦቹና አሽከሮቹ ምን እንደሚያደርጉና እንዴት እንደሚናገሩት ይጨንቃቸዋል። ከእርሱ ጋር የሚገናኙ ሁሉ ከአንድ አረማዊ ይልቅ ከእርሱ ጋር መስራት ይከፋል ይላሉ። ከአረማዊ እንኳን ቅንነት ይገኛል፣ እርሱ ግን ይከፋል። ይህ አፍ ክርስቲያን እንደሸነግላቸው እንዲያታልላቸውም በሚችለው መጠን ይደክማል። ደግሞም ልጆቹ ምሳሌውን ይዘው እንዲያድጉ ይፈልጋል። ከእነሱም በአንዳቸው ላይ ስንፍና ፍርሃት በእሱ አስተያየት ተወቃሽ ይሆነልና ማለት ነው። ቢገኝባቸው እብዶችና ሰነፎች ይላቸዋል። በሌሎችም ሰዎች ፊት ያቃል ያቃልላቸዋል። እሱ በክፉ ኑሮ ብዙ ሰዎችን አሰናክሎ እንደጣላቸው እኔ ፍጹም አውቃል። ለወደፊትም እግዚአብሔር መንገዱን ባይዘጋበት ለብዙዎች የጥፋት ምክንያት እሱ ሳይሆን አይቀርም። ታማኝ ወንድሜ ወይ ደግ ነው አውቀዋለሁ። ማለትህ ብቻ ሳይሆን ስለ ሌሎች ሰዎች የምትናገረው ነገር ለክርስቲያን እንደሚገባ እንደምትናገር ስለተረዳው የተናገረውን አምናለሁ። በክፉ ፈቃድ ትናገራለህ ብዬ አልጠራጠርም። ነገር ግን ነገሩ ፍጹም እውነት ስለሆነ ነው የተናገረው። ክርስቲያን ምናልባት እኔም ሰው ይሁን ካንተ ይበልጥ ባላውቆ ኖሮ በመጀመሪያው እንዳንተ በተታለሉ ነበር። ይህንን ወሬ ደግሞ ከክርስቲያን ጠላቶች ብቻ ተቀብዬ ቢሆን ከክፎች ሰዎች አፍ የመነጨ የደጎች ሰዎች ስምና ግብር የሚያበላሸው ያ የተለመደው ሀሜት የሆነ በመሰለኝ ነበር። ነገር ግን ከተናገሩት ሁሉ ደግሞም እንደ እርሱ የከፋ በሆኑ በብዙዎች ሌሎች ነገሮች ጥፋተኛ መሆኑን ከራሴ ደህና አድርጌ ያውቀዋለሁ። ደጎች ሰዎች በእርሱ ያፍሩበታል፣ ወዳጅ ወይም ወንድም ብለው ሊጠሩት አይቻላቸው። እርሱን የሚጠይቁ ሰዎች ስሙ እንኳ በተነሳ ጊዜ ፍርሃት ይዛቸዋል። ታማኝ መናገርና ማድረግ እኮ ሁለቱ የተለያዩ ነገሮች ናቸው። እኔ ከእንግዲህ ወዲህ ከመካከላቸው ያለውን ልዩነት አብልጬ ለማስተዋል እሞክራለሁ። ክርስቲያን አሁን እውነት ነው ሁለቱ የተለያዩ ነገሮች ናቸው። ነፍስ ከስጋ እንደምትለይ እንዲሁ ይለያያሉ። ስጋ ያለ ነፍስ ፍጹም የሞተ በድን እንደሆነ እንደዚሁ መናገር ብቻውን የሞተ በድን ነው። የሃይማኖት ነፍስ በሥራ የምታየው ነው። የነጻችና የበእግዚአብሔር ዘንድ ያልረከሰች አምልኮት ይችናት ሰው አባትና እናት የሌላቸውን ባልቴቶችንም በመከራቸው የጎበኛቸው ዘንድ ራሱንም ከዓለም ርኩሰት የጠበቅ ዘንድ ያዕቆብ አንድ ሀያ ሁለት እስከ ሀያ ሰባት የአፍ ክርስቲያን ግን ይህን አስተውለውም በመስማትና በመናገር ደህና ክርስቲያን የሚሆን ይመስለዋል። እንደዚህ አድርጎ የገዛ ነፍሱን ያታልላል። መስማት እህልን እንደ መዝራት ብቻ ነው። መናገር ብቻ ደግሞ በህልናውና በኑሮው በእውነቱ ፍሬ እንዲያ እንዳፈራ ለመግለጽ እንዳፈራ ለመግለጽ የሚበቃ ምስክር አይደለም። በፍርድም ቀን ሰዎች እንደ ፍሬያቸው ፍርዳቸውን እንደሚቀበሉ እንወቅ ማቴዎስ አስራ ሶስት ሀያ ሶስት በዚያ ቀን ተናጋሪዎች ብቻ ነበራችሁ ወይስ አድራጊዎች ብሎ ጠይቆ ይፈርዳል እንጂ አመናችሁ ወይ ብሎ አይጠይቅም። የዓለም ፍጻሜ እንደ መከር ተመስሏል። ማቴዎስ አስራ ሶስት አራት በመከር ጊዜ ሰዎች ፍሬውን እንጂ ሌላ ነገር ከቶ እንደማይፈልጉ አንተም ታውቃለህ። ይሁን እንጂ እግዚአብሔር ከሃይማኖት ያልመነጫውን የምግባር ፍሬ የማይቀበል መሆኑን አስተው። ይህንን ነገር መናገሬ ግን በዚያች ቀን የዛ የአፍ ክርስቲያን ኑሮ ምናምን እንደሆነ እንድትረዳ ነው። ታማኝ ይህ ሙሴ ስለ ንጹሐን እንስሶች የተናገረውን ያሳስበኛል ዘሌዋውያን አስራ አንድ አራት ዘዳግም አስራ አራት ሰባት ንጹሐን ሰኮናቸው የተከፈሉና የማ የሚያመሰኩ እንጂ ሰኮናቸው የተከፈሉ ብቻ ወይም የሚያመሰኩ ብቻ አይደሉም። ጥንቸል ታመሰኳለች፣ ሰኮናዋ ግን ያልተከፈለ በመሆኑ ርኩስ ናት። የአፍ ክርስቲያንም እሷን ይመስላል። እሱ ያመሰኳል፣ እውቀትን ግን ይፈልጋል። የእግዚአብሔር ቃል ያኝካል ማለት ነው። ሰኮናው ግን የተከፈለ አይደለም፣ ከአጢአተኞች መንገድ ፈቀቅ አይልም ማለት ነው። ጥንቸልም የውሻና የጅብ እግር አይነት ስላላት ርኩስ እንደተባለች ተባለች፣ እንደዚሁም እርሱ ርኩስ ነው፣ ክርስቲያን እንደ እውቀቴ መጠን የነዚህን ጥቅሶች መንፈሳዊ ትርጉም ደህና አድርገ ገልጸሃቸዋል። እኔ ደግሞ አንድ ቃል እጨምራለሁ። ጳውሎስ ስለ አንዳንድ ሰዎች ታላቆች ሰባኪዎች ስለሆኑ እንኳን ሲናገር እንደሚጮኹ ናሶችና እንደሚጮሁ ጸናጽሎች ናቸው ይላል። እንደዚህም ማለቱ በሌላ ስፍራ እንደገለጸው ድምፅ የሚሰጡ ነፍስ የሌላቸው ፍጥረት ማለቱ ነው አንደኛ ቆሮንቶስ አስራ ሶስት አንድ እስከ ሶስት አስራ አራት ሰባት ነፍስ የሌላቸው ፍጥረቶች ማለት እውነተኛውን ሃይማኖትና የወንጌልን ጸጋ ያጡ ናቸው ማለት ነው። ስለዚህ በንግግራቸው እንኳን እንደ መላእክት ድምፅ ቢናገሩ በመንግሥተ ሰማያት ከህይወት ልጆች ጋር ስፍራ የማገኙ ናቸው።